አድማጮች አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የምሽቱ አቢይ ርዕስ እንሻገር። ኮንሶ ከወረዳ ወደ ዞን ትደግ በሚል በሕዝብ የተነሳ ጥያቄ ሳቢያ ሰዎች እየተገደሉና እየታሰሩ ነው ሲሉ ነዋሪዎች ገለጡ። በዚህም ምክንያት እሁድ ዕለት ሁለት ሰዎች በታጣቂዎች ተገድለዋል ነው ያሉት ሲሆን፣ ግርማ የሟቾቹን አባትና አጎት አነጋግራ ተከታዩን አጠናቅራለች። በኮንሶ የሚገኙ ወደ 55ሺህ የሚሆኑ ነዋሪዎች አንድ ላይ ተፈራርመው ኮንሶ ከወረዳ ወደ ዞን ከፍ ይበል የሚል ጥያቄ በማቅረባቸው ምክንያት ጥያቄውን ለመንግስት ካቀረቡት የኮሚቴ አባላት መካከል አንዱ መታሰራቸውን ሌሎች ደግሞ በስጋት ተሸሽገው እንደሚገኙ ከእነዚሁ የኮሚቴ አባላት መካከል አራቱ ለአሜሪካ ድምጽ ገልጸዋል። ይህንንም ተከትሎ በመንግስት ታጣቂዎች ከፍተኛ ጫና በከተማው እየተካሄደና ደከቱ በተባለች ቀበሌ ሁለት አርሶ አደሮች እሁድ እለት መገደላቸውን ተናግረዋል። ህይወታቸው አለፈ ከተባለው አርሶ አደር አንዱ የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ በአስተርጓሚ አማካኝነት ለአሜሪካ ድምጽ ሲናገሩ በማያውቁት ምክንያት የልጃቸው ህይወት እንዳለፈና ይህንኑ ህዝብና መንግስት እንዲፈርዳቸው ለመናገር የስልክ ኔትወርክ የሚያገኙበት ድረስ በእግራቸው ተጉዘው እንደመጡ ተናግረዋል። ልጄ የልጆች አባት አርሶ አደር ነበር ይላሉ። አንቴና አዛሽ ሸሙል እናያ አጋማዬ ዋሽንቶ አይለለኔ ሬ አንዴ ያን ልት ሰንበጣ ሰንበጣ ይሄ ወደ አንዲ እለቱ እሁድ ነው። ሰዓት ወደ ስድስት ሰዓት አካባቢ ነው። ሰራዊት ልዩ ኃይል የሚባለው ሰራዊት ቀበሌ ጽህፈት ቤት መጥቶ ቀበሌውን የተቆለፈውን ከሰባበረ በኋላ አንድ ሳያስቀር የሁሉንም መዝጋት ከሰባበረ በኋላ ውስጥ ያለውን አንድ ባንድ አይቶ፣ ከዛ በኋላ ወደሚቀጥለው ገበሬ ማሰልጠኛ ማዕከል አለ፣ እዛ ሄዶ እንደዛው ሰባበሬ፣ ቁጭ ያለ የእሳቸው ልጅ አቶ ሞሌ አዛዥ የሚባለው እዛ ገበሬ ማሰልጠኛ ውስጥ ስጋ ነው የሚሰራው ተከራይቶ ማለት ነው። ኮንትራክት ወስዶ ስራ ሲሰራ የእለት ስራ ሲሰራ ከየት መጣ ሳይባል የከማሽ ጓደኛው ጋር የእለት ተግባራቸውን ሲያከናውኑ፣ ሌሎችም ከድግስ ቤት፣ ከርሻ የሚመለሱ ከአምልኮ ቦታ የሚመለሱ ቀኑ እሁድ እንደመሆኑ መጠን ከአክም አምልኮ ቦታ የሚመለሱ ሰዎች ከየት መጣ ሳይባል መጀመሪያ የጭስ ቦምብ ማፈንዳት ጀመሩ። ከዛ በኋላ አይናቸው ጨለመ። ከየት መጣ ሳይባል ጥይት ተተኮሴ ይሄ ልጅ በዚህ አጋጣሚ ጥይት አግኝቶት ሊወድቅ ይችሏል። አባት ልጃቸው የሞተበትን ምክንያት ያውቁ እንደሆነ በማህበረሰብ ውስጥ ስለነበረው ተሳትፎም ተጠይቀው ልጄ አርሶአደር ነው፣ የልጆች አባት ነው። ዋና ሙያው አርሶአደር እርሻ ማረፍ እና መተዳደር ሲሆን እዛም ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከራ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው ጥይት አግኝቶት ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም። ሌላው ሟች አቶ ፋንታይ ጎርጊስ ሲሆን ስለ ሁኔታው ያስረዱት ደግሞ አጎቱ አቶ ኮምበሬ ኮንቴሼ ናቸው። የወንድማቸው ልጅ አርሶ አደር እና በድንጋይ ፈለጣ ስራ ይተዳደር እንደ ነበር ይገልጻሉ። እና የወንድሜ ልጅ ታይ ጎርጊስ አርሶ አደር ነው እዛ ገበሬ ማሰልጠኛ ጣቢያ ውስጥ ከአርሶ አደርነቱ በተጨማሪ ካብ ይሰሩ ነበር። እዛ ውስጥ አጋጣሚ ሆኖ ማሰልጠኛው በመኪና ወደ ውስጥ የሚያስገባ መኪና መንገድ ዳር ነበር። እኔ በወቅቱ እዛ አልነበርኩም። ጩኸት ተነስቶ ጩኸቱ ወደ ተነሳበት እግር እንደመራኝ ሮጬ ሲሄድ ህዝብ በከፍተኛ ሁኔታ የህዝብ ክምችት ነበር። የወንድሜ ልጅ መውደቁንም አላረጋገጥኩም። በኋላ የኋላ ኋላ ሰው ተመቶ ሞቷል ስባል ሁለት ሰው ተመቶ በጥይት ሞቷል ሲባል ሳረጋግጥ አንዱ አቶ ፋንታዬ ጊዮርጊስ የወንድሜ ልጅ ከሟቾቹ አንዱ መሆኑን አረጋግቼ በኃይለኛ ሐዘን ተመትቼ ወደ ቤተ ተመልሼ ይኸው ሁለት ሰው ላይ ነው የሚገኘው። በኮንሶ ለተቃውሞ ዋና መነሻ ከወረዳ ወደ ዞን ከፍ እንዲል የቀረበው ጥያቄ መሆኑን ይህን ጥያቄ ለመንግሥት እንድናቀርብ ተወክለናል ያሉ የኮሚቴ አባላት ይናገራሉ። የዚህ ኮሚቴ አባላት ቁጥር አስራ ሁለት ሲሆን አንዱ በእስር ላይ እንደሆኑም ይገልጻሉ። ሌሎቹ ደግሞ የእስር ስጋት ስላለብን ያለነው አስቸጋሪ በሆነ ቦታ ተደብቀን ነውም ይላሉ። ከእነዚህ ውስጥ አራቱን አነጋግረናቸው ነበር። ከዚህ ኮሚቴ አባላት አንዱ አቶ ወርቄ ሰዓለ እሁድ ዕለት ስለተፈጠረው ሁኔታ ሲናገሩ ተቆጥቶ በሚባል ለመግባት ከአራት አቅጣጫ ወደ ሰባ ዘጠኝ ክልሉ ልዩ ሀይል ለመግባት ጥረት ሲያደርግ የአካባቢው ሽማግሌዎችና የአካባቢ ህብረተሰብ ሰፈራችን ሰላም ነው፣ ለምን ትገቡብን? አላቸው ብለው ሽማግሌዎች መጥተው ትመልሷቸው፣ በመጡበት መንገድ ወደ ኋላ ተመልሰው ሄዱ ጠዋት ላይ ማለት ነው። ከዛ በኋላ ወጥተው ወደ ደበና ቀበሌ ሄዱ። ያው እኛ ህብረተሰቡ የዚህ ጥያቄ አጥራሽ አባል ስለሆን ያንዳንዱ እንቅስቃሴ ያለው ሁኔታ ያው ህብረተሰቡ ስለምነግረን ወደ ደባና ቀበሌ ተሄዱ እዛው በስልክ ደውለውልን ነበረን። እዛ ሄደው ከህብረተሰቡ ጋር የሌለን ትምህርት ገብተው ህብረተሰቡ እኛ ሰላማዊ ህዝብ ሆነን እያለን ለምንድን ነው የምትመጡብን ብሎ ሲያነሱ ያው የጥይት ሩምታ ሲያዘብባቸው ሁለት ሰው እንደሞቴ ና ለሁለት ሰው እንደቆሰለ ነው መረጃ ያለን። እኛ ነጻነት ኖሮ በህብረተሰቡ ሲንቀሳቀስ ሰዎች አይደለን። ሌላው የኮሚቴ አባል አቶ አቤል ለሚታ በኮንሶስ ላለ ሁኔታ ሲናገሩ ህጉን ተከትለው በጽሁፍ ላቀረቡት ጥያቄ በጽሁፍ መልስ እንዳላገኙ ገልጸው ጥያቄውን ካቀረቡበት ጊዜ ጀምረው በአስጨናቂ ሁኔታ ውስጥ እንደሆኑ ይናገራሉ። በርካታ የደቡብ ልዩ ኃይሎች አካባቢን ተቆጣጥሮ እስከ አሁን ድረስ መኖሩ ነው የምናውቀው። ነገር ግን የሳቸው ያስቀምጡ ሀሳብ ሙሉ በሙሉ ከእውነታ የራቀ መሆኑ ነው። እኔም አውቀው ለአብነት ራሱ በአካባቢ የነበረው ልዩ ሀይል ወደ ስምንት መኪና ወደ ቀበራችን መግባቱ ነው የምታውቀው። ስለዚህ ምንም የለም የምለው ትናንትና ከየት መጥቶ ነው? ከዚህ ውጭ ደግሞ ባለፈው የተቀመጠው የመስከረም ሀያ ዘጠኝ ስቴሽኑ ወይም የዞን ጥያቄ የተጠየቀበት ቀን ላይ የወጣውን ሰዎች እነዚህ ለዩኔስኮ በዓል እየመጡ ነው የሚለውን ለማረጋገጥ ያህል የክልሉ ሴክተር ዘርፍ ኃላፊ የኮሚሽኑ ኃላፊ የነበረው አቶ ፍቅሩ የሚባለው ራሱ በሂደቱ በቦታው እንደነበረ እና ሰዎችን እንዳየ ነገሮች ሁሉ አይቶ ሰዎችን ስብሰባቸውን ከጨረሱ በኋላ በሰላማዊ በአጭር ጊዜ ውስጥ መበታተኑ ሁሉ ጭምር ሲመሰክር የነበረ ጉዳይ ነው። ነገር ግን ኮሚሽኑ መዋሸቱ በጣም የሚያሳዝን ነው። ከአንድ ባለስልጣን እንደዚህ አይነት ውሸት የመጀመሪያ ጊዜ መስማቴ ነው። በእውነት ይህን ጉዳይ በተመለከተ ምላሽ እንዲሰጡን የክልሉ ፖሊስ ኮሚሽነር አቶ ፍስሀ ጋረደው ጋር ደጋግመን ደውለን ስልካቸው ባለመነሳቱ ምላሽ ማግኘት አልቻልንም። ነገር ግን ይህንኑ አካባቢ በተመለከተ ባለፈው አርብ ጠይቀናቸው ነበር። ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶአደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው። በኮንሶ ወረዳን ወደ ዞን ከፍ ለማድረግ የቀረበው ጥያቄ በሰላማዊ መንገድ እንደተመለሰና ከተማዋ ሰላም እንደሆነች በቃለ ምልልስ ወቅት ጨምረው አስረድተው ነበር።